የወጣቶች ዓለም ማን ነው ቾክ የወረወረው? ሊመታኝ የፈለገ ሰው አለ እንዴ? አይ ልንመቶ ሳይሆን እንዲነቁ ነው። መመርት ስልክ ላይ ተኙ። ምን ማለት ነው ፊልጶስ? እንዴት ብንናናቅ ነው እኔ ላይ ቾክ የምትወረውሩት? ቆይ ደግሞ መቼ ነው ስልኬ ላይ ያተኛሁት? ጤና ይስጥልኝ ውድ የወጣቶች ዓለም ዝግጅት ተከታታዮች። የዛሬው እንግዳችን ለዶቼ ቨለ በድምፅ ትወና አልፎ አልፎ ደግሞ በቴክኖሎጂ ላይ ያተኩሩ አጫጭር ቪዲዮዎችን በመስራት ተሳታፊ ናት። ስሜ ሙሉ ስሜ አቤል ግርማ ይባላል። ከአዲስ አበባ ዩኒቨርሲቲ በቲያትር ግራጁዌት አድርጊያለሁ። የመጀመሪያ ዲግሪ ዩኒቨርሲቲ ነው ያገኘሁት። ብዙ ጊዜን የማሳልፈው ያው ስራዬም ስለሆነ ኪነ ጥበቡ ላይ ነው ማተኩረው። የተለያዩ የሬዲዮ ድራማዎችን የቴሌቪዥን ድራማዎች እንዲሁም ደግሞ ማስታወቂያዎችን እሰራለው። ብዙ አድማጮቻችን ያው የእምነትን ካራክተር ስለሚያውቋት የእምነትን ካራክተር ወከጌም የምሰራው እኔ ነኝ። ቆይ ግን እንዴት ነው እንዲህ ያደረጉት? የባንክ አካውንትሽን የተመለከቱ መረጃዎችን በስልክሽ ላይ አስቀምጥሻል አይደለ? አዎ። ነገር ግን እንዴት ከስልኬ ላይ መረጃዎቹ መብሰር ቻሉ? መለስ ብለሽ አስቢ። ስልክሽን የሆነ ቦታ አስቀምጠሹ ዞር ብለሽ ነበር? በፍጹም ታውቀኛለህ። أنا يعني الناس في اللي في السمان اللي هيا ተዋናይ አብኤል የ27 ዓመት ወጣት ስትሆን ከአዲስ አበባ ዩኒቨርሲቲ በትያትር የተመረቀችው በ2011 ዓ ም ነበር። ከዚያን ጊዜ አንስቶ የተለያዩ ገጸ ባህሪያትን ተጫውታለች። ለዱችፍለ የምትጫወታት ገጸ ባህሪ እምነት የሁለተኛ ደረጃ ትምህርት ቤት መምህርት ስትሆን ይችም መምህርት በስልክ ሶስት ተጠምዳ በማስተማር ስራዋ ላይ ስለሚገጥማት ችግር እንዲሁም ከገጠማት ሶስት ለመላቀቅ በሐኪም እገዛ ስለምታደርገው ትግል ይተርካል። አቤል ፈታኝ የሆኑ ገጸ ባህሪያትን መጫወት ያስደስተኛል ትላለች። ለምሳሌ የተለያዩ ቲያትሮች ላይ እንዲሁም ደግሞ ከዚህ በፊትም በቮይስ አክቲንግ ነው ብዙ ስራ ብዙ የስራ ልምድ ያለኝ። ለምሳሌ ብዙ አድማጮች የሚያውቁት ተመልካቾችም ብዙ ተመልካቾችን ያተረፈው የቃና ቴሌቪዥን ላይ እሰራለሁ። የድምፅ ትወና የማስመሰል ድምፅ ትወና እና እነዛ ላይ የተለያዩ ካስቶች ያው የቱርክን የተለያዩ ሀገራትን ስለሆነ ጎደኛ ወደዚህ አንጥተን የምንሰራው የተለያዩ ካስቶች ይሰጡናል እና በዛ ካስቶች ላይ የድምፅ ተዋናይ እንደመሆነ ይመጣል። በጣም ቻሌንጅ የሚያደርጉ ካስቶች አሉ። ለምሳሌ ሀዘንም ደስታንም የሚያሳዩ የዕለት ተዕለት ሕይወታችን ላይ ያሉ ነገሮች ናቸው እነዚህ ነገሮች። ነገር ግን ፈታኝ በሆኑ በትወና ላይ ለምሳሌ ሜይን ካስቶ የሚሰራባቸው እንደነ ጀነት አይነት አድማጮች በደንብ ላይ ያቆ ይችላሉ። ያው የቅዳም ተመልካች ከሆኑ እንደዛ አይነት ካስት ላይ ስሰራ የተለያዩ የህይወት ውጣ ውረዶችን የምታሳልፍ ካራክተር ነች እና የእሷ መፈተን ለእኔም እንደ እሷ አድርጎ ስለምሰራው ስሜቷ ትጋሪዋለች። ለቅሶም ሲሆን ሀዘን ወደ ውስጥ ታረጊዋለች። ደስታዋንም የተለያዩ ተውረዶች ላይ እንደ ካራክተሯን ወደ እኔ የመላበስ እንትን አለው እና በጣም ስለሚፈትንም በጣም ነው የምወደው። ያው ያጠናሽው፣ የተማርሽው ቲያትር ነው። እንዴት ለቲያትር ወይም ለትወና ፍቅሩ አደረብሽ? ትወናን ከልጅነት ጀምሮ ነው እንትን የምለው። ያደግኩት ደብረ ዘይት የምትባል ከተማ ውስጥ ነው እና ደብረ ዘይት ደግሞ የተለያዩ ክበባቶች ነበሩ፣ እንደ ቤተሰብ መምሪያ እንዲሁም ደግሞ በቀበሌ በምንም እየተደራጀን የሚሰራ ና ከሰባት ዓመቴ ጀምሮ የህፃን ካራክተር እንትን ሲሉ በሱ ያሰሩኝ ነበር ና እያለ እያለ በማህበር ውስጥ ታቀፍኩኝ። የተለያዩ ሀገሮችን በምሄድ ቲያትር እናሳይ ነበረ። እዚሁ ደብረ ዘይት ውስጥ ባለው ክበባችን ወጣት ማዕከል ውስጥ ክበብ ነበር የትወና ክበብ ና ከልጅነት የጀምሮ ነው ትወናን እንትን የሚያደረግኩት ውስጤ የነበረው ከዛ ደግሞ በትምህርትም የታገዘ ሆነልኝና እንደ አጋጣሚ ሆኖ የምፈልገው ሶሻል መማር ነበር። ሶሻል ውስጥ ነበር የገባሁት። እሱንም የገባሁበት ያው ቲያትር ለማጥናት ነበር ሴ ተሳትቶ በመረጥኩት ቲያትርን አዲስ አበባ ዩኒቨርሲቲ ወሰድኩ። እንደዛ እንደዛ እያለ ከልጅነት የመጣ ፍላጎት ነው። ወጣቷ የድምፅ ትወና ላይ አተኩራ ትስራ እንጂ የቪዲዮ ትወና ላይም ተሳታፊ ናት። ከሰባ አንድ ሺህ በላይ ተከታዮች ባላት የቲክቶክ ገጽ ላይም ቪዲዮዎችን እየሰራች ታጋራለች። አዎ፣ በምስልም የሚሰራው ነገር አለ። ያው ቲክቶክ ተጨማሪ ነው። ከዛ በተጨማሪ ደግሞ ማስታወቂያዎችንም እሰራለሁ። ኮሜርሻል ማስታወቂያዎች ቲቪ ላይ የሚተላለፉ ከዚህ በፊት አንድ አራት አምስት የሰሯቸው አሉ። አሁንም አየር ላይ እየተላለፉ ያሉ የባንክ ማስታወቂያ እንዲሁም የሪል ስቴቶች የተለያዩ ማስታወቂያዎችን እንሰራለሁ። ከዛ በተጨማሪ ደግሞ በቴሌቪዥን ድራማም እየመጣው ያለሁበት ሁኔታ አለ። ከትንሽ ጊዜ በኋላ እሱም ይፋ ይሆናል። አሁን ቀረጻ እየጨረስን ነው። ወደ ህዝቡ የሚመጣበት መንገድ እያለቀ ነው እና በምስልም ቀረጻ አለሁኝ ለማለት ነው። ጋዜጠኝነትም ትሞክሪያለሽ እንዴ? አው፣ ጋዜጠኝነትም እሰራለሁ። አሻም ቴሌቪዥን ላይ ለፌ ወለፌ የተሰኘ ፕሮግራም አለ። እሱንም እሁድ እሁድ የሚተላለፍ ነው። የመድረክ መሪዋ እኔ ነኝ። የኪነ ጥበብ ስራ ነው። የተለያዩ ግጥሞች፣ መነባነቦች፣ ስዕሎች፣ የተለያዩ ኪነ ጥበባዊ ይዘት ያላቸው ሰዎች ጋር ቶሎ መድረስ የሚችሉ ፕሮግራም ነው እና እሱም ላይ ሆስት አደርጋለሁ ወደፊ ወደፊ ወዲህ ወዲያ ከዚህም ከዛም እያልን ከዲስኩሩም፣ ከኮሜዲውም፣ ከውዝዋዜውም፣ ከዘፈኑ፣ ከተለያዩ የኪነ ጥበብ ፍሬዎቻችን ወደ እናንተ የምናደርስበት ፕሮግራማችን ነው። ከፕሮግራሙ ጋር አብሬያችሁ የምቆየው እኔ አበኤል ግርማ ነኝ። ፕሮግራማችንን በድምቀት ጀምረናል። አበኤል ቴክኖሎጂ በቀላሉ የተሰኘው የዶቼ ቬለ አጫጭር ትምህርታዊ ቪዲዮዎችንም እየሰራች ትገኛለች። መልክ ከመልካም የሆነ ሰው የፍቅር ጓደኛ መገኛ ድረገጽ ላይ ተዋወቅኩኝ። ገንዘብሽን ፈልጎ እንዳይሆን ብቻ አጭበርባሪዎች እና አስመሳዮች እንዳትወድቅ እሱ ነው እንድንገናኝ እፈልጋለሁ ብሎ ዶቼ ሜሌ ብዙ አድማጭ ተመልካች ያለው ትልቅ ድርጅት ነው። እንደገና ደግሞ በማህበረሰቡ ዙሪያ ማህበረሰቡን እንዴት እናንቃ በሚል ዙሪያ ላይ በደንብ የሚሰራና ከከተማ እስከ ገጠር ዘልቆ የሰዎችን ችግር አይቶ የሚያሳይ ትልቅ ድርጅት ነው። በመጀመሪያ እዛም ላይ በመስራቴ በጣም እድለኛ ነኝ። እዛ ላይ አሁን ለማህበረሰቡ ግንዛቤ ለማስጨበጥ እየተሰራ ባለው ሁኔታ ላይ በቪዲዮ የተለያዩ ስራዎችን እየሰራው ነው። ከዚህ በፊትም ሰርቻለው አሁንም አዳዲስ እየተሰራ ያለ ስራ አለ እና በጣም ደስ የሚል የተለያዩ ቴክኖሎጂዎችን በቀላሉ ሁኔታ ሰዎች በሚገባቸው መንገድ አጭር በወደች መንገድ ነገር ግን በጣም ትልቅ ብዙ ቁም ነገር አዘል የሆኑ ስራዎችን ለህዝቡ የምናደርስበት ነው እና ህዝቡ ብቻ ሳይሆን እኔም አንዳንድ አዳዲስ የማላቃቸውን ነገሮች በደንብ እያወቅሁ ስለዛ ነገር ምንድን ነው የሚለውን ነገር በደንብ ግንዛቤው እንዲኖረኝ አድርጓልም። ያው ከዚህ በፊትም ቆንጆ ተቀባይነት አለው፣ አሁንም ደግሞ ሰዎች በደንብ እንደሚወዱት ተስፋ ረጋለሁ። ስለአንቺ ብዙ እውቀት የሌለውን ሰው የግል መረጃሽን ዝርግፍ አድርገሽ አትናገር። እንደገና ደግሞ የፍቅር ጓደኛ መገናኛ ድረገጽ ላይ ያገኘሽውን ሰው ለማግኘት ስትሄጂ ቢያንስ ለአንዷ ጓደኛ ሽንኳል የት እንዳለሽ አሳውቂ። ሌላው የማታውቂውን ሰው ስቀጥሪ ሰዎች የሚበዙበት መዝናኛ ቦታዎች ላይ መቅጠርሽን እንዳትረሽ። ከዚህም በተጨማሪ አቤል በበጎ ፈቃደኝነት ስራዎች ትሳተፋለች። ለምሳሌ ለመቄዶኒያ በመስራት ስለ መቄዶኒያ ማንም የማያውቅ የለም ኢትዮጵያዊ የሆነው በዶክተር ቢንያም የተመሰረተ አረጋውያንን እና ጧሪ ያጡ እህት ወንድሞቻችንን፣ ወጣትም በሱስ ውስጥ ያሉ እንደገና ደግሞ እናት አባቶቻችንን የሚረዳ ትልቅ ድርጅት ነው። መቄዶኒያ ወደ ስምንት ሺህ የሚሆኑ አይምሮ ህሙማን በተለያዩ አደጋ ውስጥ ረዳት ያጡ ታካሚዎችን የያዘ ትልቅ ተቋም ነው። ወደ አርባ ሶስት ብራንቾች አሉት በተለያዩ ክፍለ ሀገር ውስጥ እየተከፈተ ያለ እና እዛ ላይ የገቢ ማስተባሰብ ያለ የተጀመረው ህንፃ አላለቀም እና እዛ ላይ በበጎ ፈቃደኝነት እሰራለሁ። አንዳንድ ነገሮችን ድርጅቱን በማገዝ ሰዎች ጋር ተደራሽ እንዲሆን የተለያዩ ፕሮግራሞችን በማዘጋጀት እዛም ላይ የበጎ አድራጎት ስራን እሰራለሁ። እሷም ወደፊት በተሰማራችበት የኪነ ጥበብ ስራ በእርስታ መስራት ትሻለች። ትወና ላይ ነው ማደላው። ትወናና ወደ መድረክ ዝግጅት በትወናው በደንብ ጠንክሬ መስራት እንደምንፈልገው የተለያዩ ፊልሞችን ፕሮዲውስ የሆን ለማድረግ ህልሜ የተለያዩ ፊልሞችን ፕሮዲውስ ማድረግ እንደገና ደግሞ በትወናው ራሴንም በድቁ ሁኔታ ማውጣት እሱ ላይ ነው አተኩር የሚሰራው። በዶችቭላ የተለያዩ ዝግጅቶች ተሳታፊ የሆነችው አብኤል ግርማን እያስተዋወቀን የዛሬው የወጣቶች አለም ዝግጅት በዚሁ ይጠናቀቃል። ልደት አበበ ነኝ። መልካም ሳምንት።